በዩናይትድ ስቴትስ ኮንግሬስ የቶም ላንቶስ ሰብአዊ መብቶች ኮሚሽን ባለፈው ህዳር 23 ቀን 2007 ዓ ም ስለ ኢትዮጵያ የወቅቱ የሰብአዊ መብቶች ሁኔታ በአስረጅነት ከጋበዛቸው እንግዶች መካከል ከሁመን ራይትስ ዋች ስለ ኢትዮጵያ ጉዳይ አጥኚው ፌሊክስ ሆርን፣ ከፍሪደም ሃውስ ሮበርት ሄርመን፣ ከኮሚቲ ቱ ፕሮቴክት ጆርናሊስት የአፍሪካ ፕሮግራም አስተባባሪዋ ሱዛን ቫለንታይንና ከዞን ዘጠኝ ጦማርያን ወይዘሪት ሶሊያና ገብረ ሚካኤል ይገኙበታል። እንደሚታወቀው ኢትዮጵያ የተባበሩት መንግስታት ድርጅትን ዓለም አቀፍ የሰብአዊ መብቶች ድንጋጌ ካጸደቁ ቀዳሚ ሀገሮች አንዷ ናት። ያም ሆኖ ግን በአሁኑ ወቅት በአፍሪካ አህጉር ካሉ እጅግ ጨቋኝ ተብለው በሚከሰሱ መንግስታት ከሚገዙ ሀገሮች አንዷ ሆናለች። ይህንኑ የሚገልጹ በርካታ ታዋቂ የሰብአዊ መብት ተከራካሪ ቡድኖች መንግስቷ በቀዳሚነት የፈረመውን ዓለም አቀፍ የሰብአዊ መብቶች ድንጋጌ እንዲያከብር በተደጋጋሚ ይጠይቃሉ። የመብት ጠበቆች ዛሬ በሀገሪቱ ያለውን አጠቃላይ ሁኔታ መንግሥት መሠረታዊ መብቶችን የነፈገበት፣ በተለይም ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብቶችን በጥብቅ ያገደበት ሆኖ እናገኘዋለን ሲሉ ይገልጹታል ሕግ አክባሪና ሰላማዊ ዜጎች በፖሊስ ክትትል ስር የሚኖሩባት ተቃዋሚ ፖለቲከኞች ጋዜጠኞችና የኢንተርኔት አምደኞች ያለ ፍርድ ሂደት እየተያዙ የሚታሰሩባት አገር ኢትዮጵያ ናት ሲሉም ጨምረው ይከሳሉ። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም የተላለፈውን የማኅበራትና በጎ አድራጎት ድርጅቶች ሕግን ጨምሮ ነጻ የሲቪል ማኅበረሰባትና መንግሥታዊ ያልሆኑ ድርጅቶች በሀገር ውስጥ ያሉም ይሁን በውጭ በዚህ ጨቋኝ ሲሉ በገለጹት ሕግ ምክንያት እንቅስቃሴያቸውን ለማቆም ተገደዋል። የዩናይትድ ስቴትስ ፖሊሲ ቀራጮች ይህን ከጊዜ ወደ ጊዜ በፍጥነት እያሽቆለቆለ በመውረድ ላይ የሚገኘውን የኢትዮጵያ የሰብአዊ መብቶች አያያዝ ትኩረት ሰጥተው ይመረምራሉ፣ እርምጃም ይወስዳሉ ብለው ነው ተስፋ የሚያደርጉት። ለሰብዓዊ መብቶች መከበር የሚከራከሩት ወገኖች በሙሉ በአፍሪካ ቀንድ ሰላምና መረጋጋት ሊመጡ እንዲሁም የዩናይትድ ስቴትስ ፍላጎቶች ሊከበሩ የሚችሉት ደግሞ የሰብአዊ መብቶች የሚከበሩባት ህግና ስርዓት የሰፈኑባት ዲሞክራሲያዊ ኢትዮጵያ ስትኖር ብቻ ነው ሲሉም እነዚህ ወገኖች ይመክራሉ፣ ያስገነዝቡማል። በሟቹ የዩናይትድ ስቴትስ ኮንግሬስ አባል በቶም ላንቶስ ስም የተቋቋመው የሰብአዊ መብቶች ኮሚሽን ባመቻቸው የሐሳብ መለዋወጫና የምስክርነት ቃል ማድመጫ መድረክ ከተጋበዙት መካከል ቀደም ሲል በመግቢያዬ ላይ እንደገለጽኩት የሁማን ራይትስ ዋች የኢትዮጵያ ጉዳይ አጥኚ ፌሊክስ ሆርን ይጠቀሳሉ። ካናዳዊው የመብት ተሟጋች ፌሊክስ ሆርን ኢትዮጵያ ከፍተኛ የልማት እርዳታ ከሚያገኙ የዓለም ሀገሮች አንዷ መሆኗን እንደ አውሮፓ አንድ መን አቆጣጠር በ 2014 ዓ ም ማለትም በያዝ ነው ዓመት ብቻ ከስምንት መቶ ሚሊዮን ዶላር በላይ ከአሜሪካ መንግሥት ማግኘቷን፣ ነገር ግን 94 ሚሊዮን ከሚሆን ሕዝቧ አብዛኛው በድህነት እንደሚኖር በመግለጫቸው አስረድተዋል። ድህነት ቅነሳ የሁለቱም ማለት የዩናይትድ ስቴትስና ኢትዮጵያ መንግስታት ዋና ዓላማ መሆኑንም ይገልጻሉ። ቀጣይነት ያለው ልማት ሊገኝ የሚችለው ግን ከፍተኛ ገቢ በማምጣት ብቻ አለመሆኑን፣ ይልቅስ ዜጎች በነጻነት ሐሳባቸው መግለጽ ሲችሉ፣ በሀገራዊ ፖሊሲ ቀረጻውና ውሳኔ አሰጣጥ ላይ ተሳትፎ ሲኖራቸው፣ በመረጡት ማህበር መቀላቀል ሲችሉ፣ ትክክለኛ ፍትሕ አለ ጭቆናና መድሎ ሲያገኙ ብቻ ነው ሲሉም ካናዳዊው በሂዩማን ራይትስ ዋች ድርጅት የኢትዮጵያ ጉዳይ አጥኚ ፌሊክስ ሆርን በዚህ መግለጫቸው አበክረው አስረድተዋል። ኢትዮጵያን ልማት እንደሚያስፈልጋት እንገነዘባለን ችግሩ የሚመጣው ግን በአፈጻጸሙ ላይ ነው የሚሉት ሆርን የልማት ፕሮጀክቶች የአካባቢውን ነዋሪዎች መብቶች ያከበሩ መሆን ይኖርባቸዋል። የየትኛውም ጎሳ ይሁኑ ወይም የፈለጉትን ፖለቲካ ይከተሉ፣ ፕሮጀክቶቹ ሕይወታቸውን ሊያሻሽሉ የሚችሉ መሆን ይገባቸዋል ሲሉ ያስረዳሉ። በዚህ ላይ የኢትዮጵያና የዩናይትድ ስቴትስ ሌሎች ሸሪኮችም ዘላቂና መብቶችን አክባሪ ልማቶችን በመደገፍ መሪ ሚና ሊጫወቱ ይችላሉ፣ ይገባልም ሲሉ ይመክራሉ። ዩናይትድ ስቴትስ የሰብአዊ መብቶችን ማክበር ከልማት ግቦችና ተግባራዊነታቸው ጋር ይቃረናል ተብለው የሚቀርቡ ክርክሮችን መቀበል የለባትም በማለትም ፌሊክስ ሆርን አበክረው ያስገነዝባሉ። ይልቅስ ብለዋል የሁማን ራይትስ ዋቹ ፌሊክስ ሆርን፣ ይልቅስ ዩናይትድ ስቴትስ የኢትዮጵያ ቁልፍ አጋር በመሆኗ በዚያች አገር የሚፈጸም የሰብአዊ መብቶች ጥሰት ካለ ፈጥና ምላሽ ልሰጥ ይገባል። የሰብአዊ መብቶች መከበር የሁሉም ኢትዮጵያዊ ቀዳሚ ፍላጎት ቢሆንም ከደህንነት ጥበቃ እስከ መልካም አስተዳደር ብሎም እስከ ዘላቂ ሰላም ድረስ ለሁሉም የዩናይትድ ስቴትስ ፍላጎቶች መጠበቅ ዋነኛ ነው ብለዋል ፌሊክስ ሆርን፣ በሁማን ራይትስ ዋች የኢትዮጵያ ጉዳይ አጥኚ። በዩናይትድ ስቴትስ ኮንግረስ የቶም ላንቶስ ሰብአዊ መብቶች ኮሚሽን ላመቻቸው ስብሰባ ባቀረቡት በዚሁ መግለጫቸው፣ አድማጮች ከጊዜ አንጻር የሁሉንም ማስረጃዎች በዚህ አጭር ፕሮግራም ማቅረብ ያስቸግራል። ለማጠቃለል ወይዘሪት ሶሊያና ገብረ ሚካኤልን ባጭሩ ላዋይ በምንርስ ነበር የቀረቡት። ወይዘሪት ሶሊያና እኔ የቀረብኩት እንግዲህ የተለየ አንድ የሆነ ጉዳይ ይዤ አይደለም። አሁን የሌሎቹ አቅራቢዎች ትኩረት ያደረጉባቸው የመብት ጥሰት ጉዳዮች ነበሩ። ግን እኔ ለማንሳት የፈለግኩት የነበረው በአጠቃላይ የኢትዮጵያ ውስጥ የነበረውን የመብት ጥሰት በአጠቃላይ ገልጬ ከዛ ቀጥሎ ግን በተለየ ሁኔታ የዙ ዘጠኝ ጦማሪያን የራሳችን ተከሳሽ የሆንኩበትን ኬዝ ምን ደረጃ ላይ እንዳለ እና የነበረውን ከእስር በፊት የነበረውን ቆይታ፣ እስካሁንም በእስራቸው ውስጥ ያለውን ቆይታ፣ የፍርድ ሂደቱ ላይ የነበረው መጓተት አስመልክቶ እሱን ተናግሬያለሁኝ። እሱ ላይ ነው ዋናው የንግግሩ ትኩረት የነበረው እና አጠቃላይ ርዕሱ ወጣቶች አራማጅነት ስለ ሀገራቸው ያገባኛል ብለው የሚያደርጉ ተሳትፎ እነሱ ላይ የደረሰባቸው ጫና ነው የሚለው ግን ከምርጫውም ጋር ለማያያዝ ሞክር ያለው ከምርጫ በፊት ያሉ እንደዚህ አይነት የእኛን እስር ከመያዝያ ጀምሮ ተነስቶ ያሉትን ጉዳዮች አንስቼ የሚቀጥለው ምርጫ እንዴት ከባለፈው ምርጫ ብዙም የተለየ ሊሆን አይችልም የሚል አጠቃላይ ግምገማ ነው ያቀረብኩት። በኢትዮጵያ የሰብአዊ መብቶች አያያዝ ዙሪያ ብዙ ጊዜ ውይይት ተካሂዷል፣ ወይዘሮ ሶሊያና እንደሚያውቁት ይሄኛው ግን ከሌሎቹ በምን ይለያል? ልክ ነው። አዎ ብዙ ጊዜ ውይይት ተካሂዷል። እንደኛ ጥሩነቱ የሚመስለኝ የተለያዩ አይነት የሰብአዊ መብት ተቋማት የተለያየ ቦታ ላይ የሚሰሩ የሰብአዊ መብት ተቋማት አንድ ላይ ሰብስቦ አንድ ላይ መምጣት በደንብ የሚያውቁትና በደንብ ትኩረት የሚሰጡበትን የሰብአዊ መብት ሳትም አንድ ላይ ለማምጣት ሙሉ ስዕል ለማሳየት አንድ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ከዛ በተጨማሪ ግን የብዙ ሂደቶች አንደኛው አካል ነው ይሄ ማለት አንድ ነገር የሆነ ነገር ይቀይራል ማለት አይደለም። በተለይ ደግሞ አጋር አጋር ሀገራት ምዕራባውያንና የኢትዮጵያ መንግስት አጋር የሆኑ ሀገራት በአንድ ጊዜ ፖሊሲያቸውን ይቀይራሉ ሊቀይሩ ይችሉበታል የሚል እንትን መምታታት አልነበረም። እዛ መካከል ውይይቱ ላይ የነበረው በጣም ግልጽ ነበረ የምራውያን አቋም ከምን ተነሱ እንደሆነ። ከዛ ግን ይሄኛ እንደዚህ አይነት ትንንሽ የሚመስሉ ብዙ ጊዜ አሁን ይህን ለትልቅ ለውጥ ባያመጣም እንኳን በሂደት በሂደት ውስጥ ግን ይሄን መረጃ በመስጠት በተለይ ለህግ አውጪ የአሜሪካን የህግ አውጪ ክፍል መረጃ በመስጠት በኩል ጠንካራ ስራ ይመልጥ መሰራት እንዳለበት በደንብ ውይይቱ ላይ እሱን ማየት ይችለናል። እና የሂደቱ አንደኛው አካል ነው ግን የሚመስለኝ ይሄ ነገ የሆነ ነገር ይቀየራል የሚል አይነት የተምታታ ወይም ደግሞ ተግባራዊ ላይሆን ይችላል የሚል አይነት የሚያስፈራ ነገር ብዙ አልነበረውም። ብዙ ፍራስትሬሽን ታይቷል ማለት ከዚያም ተሳታፊ የነበሩም ኢትዮጵያውያን ብዙ አሳይተዋል። የአሜሪካንና የምዕራባውያን ድጋፍ በጣም ለረጅም ጊዜ ሲተች የነበረ ቢሆንም ብዙ ለውጥ አላሳየም የሚልም ታይቷል። እና ተሳታፊዎችም በደንብ ጠንካራ ነበሩ፣ በጣም በጣም ተችተዋል የአሜሪካ መንግስት። ከዞን ዘጠኝ ጦማሪያን ወይዘሪት ሶሊያና ገብረ ሚካኤል ለጊዜው በጣም አመሰግናለሁ። አመሰግናለሁ። አድማጮች የኢትዮጵያ መንግስት በዚህ ፕሮግራም ለቀረቡት የመብት ጥሰት ክሶች የሚሰጠው ምላሽ ካለ ለማካተት ወደ ዋሽንግተን የኢትዮጵያ ኤምባሲ ስልክ ደውዬ ነበር። የአምባሳደሩ ጽሕፈት ቤትም የፕሬስ ካውንስለሩን ቢሮ አይመልስም። በአጠቃላይ ግን የኢትዮጵያ መንግስት በሰብአዊ መብቶች ጥሰት ከዚህ ቀደም ለቀረቡበት ክሶች የሐሰት ውንጀላዎች ናቸው ሲል ምላሽ ይሰጣል። በዚሁ በሁለት አስቸጋሪ ምርጫዎች መካከል አጣብቂኝ ውስጥ ያለው የወቅቱ የኢትዮጵያ ሰብአዊ መብቶች ሁኔታ በሚል ርዕስ በዩናይትድ ስቴትስ ኮንግረስ የቶም ላንቶስ ሰብአዊ መብቶች ኮሚሽን የተካሄደውን ውይይት የተመለከተውን ዝግጅት አበቃለሁ።